የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ30 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የማይነጣጠሉ ይመስላሉ፣ ጊዜና ትውስታ። አንዱ በሌላው ውስጥ የሚገለጥ ወይም የሚሠራም ይመስላል። ዛሬ ላይ የሚሆነው ለነገ ነው። ታዲያ ባለንበት እንግዳ ነገሮች የበዙ በሚመስሉበት እንግዳ ጊዜ ውስጥ ስለ ጊዜ ስለ ራሱ የምናስብበትን ወይም የጊዜን ፍጥነት ከሆነውም በላይ በእኛ ላይ የሚፈጥረውን ስሜት የሚወስነው ይመስላል ከሚደምሩት ዓመታት በላይ የዕድሜያችን እንቅስጋሴ ምናልባትም የመኖራችንን ትርጓሜ እና ዋጋም ሊጨምር ይችላል። በምሽቱ የመጽሔት ማስታወሻ መልከት የምናደርገው የሐሳብ ፍለግ፣ በወቅታዊ ርዕሰ ጉዳዮች ላይ ያተኮረው የሶስትዮሽ እይታ ደግሞ የምሽቱ አብይ ቅንብር ነው። የተቀመጡት ቅድመ ሁኔታዎች ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ፣ ያወራሪ ኃይል ወደ ቦታው ይመለስ ነው እያልን አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ የማይችለው? አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉ ከሌሎቹ የተለየ የፖለቲካ ፕሪቪሌጅ፣ የሕግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለ27 ዓመት ያደረገው ያንን ነው። አላማው በጣም የታወቀ ነው። ኤርትራ ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆኖ ኢኮኖሚዋ እንዲቆረቁስ ማድረግ፣ መጨረሻ ላይ ደግሞ ኦፍኮርስ በአሜሪካ ተጠቅመው ኤርትራ እንደ ፓራስቴት አይዞሌት አዝገው እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅ፣ የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙና ያኔ ታላቋ ትግራይ ለማወጅ ለማወጅ የተዘጋጀ ነገር ነው፣ ፓርት ኦፍ ኦቨር ኦል ግራንድ ስትራቴጂ። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ብሎም ለግጭቱ ዘላቂ ልባትና የሰላም እድል እንዲሁም አብሮ የመኖር ጣና አስመልክቶ ሶስቱን ወገኖች የወከሉ ተሳታፊዎች ያደረጉትና በትላንትናው ምሽት የተጀመረ ጠበቅ ያለ ክርክር ነው። የሰማችኋቸውም እንደ ቅደም ተከተላቸው የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ፣ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ፣ እንዲሁም በዩናይት ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለግሉት ትሉደ ኤርትራዊው ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ዛሬም አብረውን ያመሻሉ። አሁን የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ ለምሽቱ የክረምቱን ወራትና ሰሞኑን በአለም መድረክ የብዙዎችን ትኩረት ስቦ የሰነበተውን አባይን ያጣመረ የአባይን ጉዳይ ያጣመረ ግጥም እንዲሁም አንድ እንግዳ አባይ የአባይ መነሻ መሆኗ ስለገለጸዋት ትንሽ ምንጭ የሚተርቅ ቅንብር ይዞ የሚተርቅ ቅንብር ይዞ ብቅ ይላል። በቀደሙት ፕሮግራሞቻችን የመጀመሪያ ክፍላቸውን አሰምተን በወቅታዊ ፕሮግራሞች መደራረብ ሳቢያ ለማሳደር የተገደድ ናቸው። ቅንብሮችም ዛሬ ጊዜያችን እንደፈቀደ ይስተናገዳሉ። እሁድ ሐምሌ 4 2013 ዓ ም ጤና ስትልኝ እንደምናመሻችሁ፣ ክብራትና ክብረን አድማጮቻችን እንደምንሰነበታችሁ ለእለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ። ጤና ያስጥልኝ እንደምናመሻችው አድማጮች ዜናውን የማሰማችው ቆንጂት ታዬ ነኝ ኢትዮጵያ ውስጥ እስከ ትናንት ቅዳሜ የኮቪድ-19 ክትባት የተከተቡ ሰዎች ቁጥር 2,058,122 መድረሱን ከጤና ሚኒስቴር የፌስቡክ ገጽ ያገኘነው መረጃ ይጠቁማል ትናንት 5410 ናሙናዎች ተመርምረው 113ቱ ላይ ኮሮና ቫይረስ ሲገኝ የአንድ ሰው ህይወት በኮቪድ ሳቢያ እንዳለፈም መረጃው ያሳያል። እስከ ትናንት በኮቪድ-19 ሳቢያ ህይወታቸው ማለፉ የተረጋገጠው ሰዎች ቁጥር 4343 መሆኑንም ነው የጤና ሚኒስቴር ዕለታዊ መረጃ የሚጠቁመው። ይህ በዚህ እንዳለ የዓለም የጤና ድርጅትና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ማላዊን ከፍተኛ የኮቪድ-19 ወረርሽኝ አደጋ ላይ የምትገኝ ሲሉ ፈርጀዋታል። ሰዎች ወደዚያች የደቡባዊ አፍሪካ ሀገር እንዳይጓዙም አስጠንቅቀዋል። ባለፈው ግንቦት ወር የኮሮና ቫይረስ መዛመቱ መጠን ሁለት ከመቶ እንደነበረ ያመለከተው ዘገባው በአሁኑ ወቅት ሀገሪቱን በጠመዳት ሶስተኛ ዙር የወረርሽኝ ማዕበል የስርጭቱ መጠን 22 ከመቶ መድረሱን ነው የገለጸው። ሰዎች የግድ ወደ ማላዊ መጓዝ ካለባቸው ሙሉ በሙሉ ከተከተቡ በኋላ መሆን እንደሚገባው አሳስቦ ክትባቱን ወስደውም ቢሆን በአሁኑ ወቅት በሀገሪቱ እየተዛመቱ ባሉት የቫይረሱ አዲስ ዝርያዎች የተነሳ ሊጋለጡ እንደሚችሉ ሳያስጠነቅቁ አላለፉም። ከዓለም ዙሪያ በተጠናቀሩ ሌሎች የኮቪድ ዜናዎች ሚያንማር ውስጥ የቫይረሱ ስርጭት እየተባባሰ መሄዱና ከባድ የኦክሲጅን እጥረት መከሰቱ ተገልጿል። አውስትሬሊያ ውስጥ ደግሞ በዚህ የአውሮፓ 2021 የመጀመሪያ የሆኑት የ90 ዓመት አረጋዊት በኮቪድ-19 ምክንያት ሕይወታቸው ማለፉ ተገልጿል። በሌላ ዜና ቤልጅየም ውስጥ አንዲት የ90 ዓመት አረጋዊት ባልተለመደ ሁኔታ አልፋና ቤታ በሚባሉት ሁለት የኮሮና ቫይረስ ዝርያዎች ተይዘው ህይወታቸው ማለፉን ተመራማሪዎች ገልጸዋል። የሄይቲ ፕሬዚደንት ጆቬኔል ሞይዝን በጥይት የገደሏቸው ህልሙን፣ ራዕዩንና ርዕዮተ ዓለሙን ሊገሉ የተነሱ ነፍሰ ገዳዮች ናቸው ሲሉ የሟቹ ፕሬዚደንት ባለቤት ተናገሩ። በጥቃቱ ቆስለው ዩናይትድ ስቴትስ ፍሎሪዳ ማያሚ ከተማ በሚገኝ ሆስፒታል እየታከሙ ያሉት ማርቲኒ ሞይስ ይህን ያሉት በትዊተር ገጻቸው ባወጡት መግለጫ ነው። የሄይቲ ፖሊስ አስራ ሰባት የግድያውን ተጠርጣሪዎች ይዘናል ብሏል። የሚጠረጠሩት 28 ሲሆኑ የተቀሩትን እያደንን ነው ሲሉም አስታውቀዋል። የታሰሩት ሁለቱ ትውልደ ሄይቲ አሜሪካውያን፣ አስራ አምስቱ ደግሞ ኮሎምቢያውያን መሆናቸውን ነው ፖሊስ የገለጸው። አዳዲስ የኮሮና ቫይረስ ዝርያዎች በመነሳታቸውና ክትባቱን በበቂ ደረጃ ለታዳጊ ሀገሮች ባለመዳረሱ የዓለም ኢኮኖሚ ማንሰራራት ሁናቴ አደጋ ተደቅኖበታል ሲሉ የሀያዎቹ ባለግዙፍ ኢኮኖሚ ሀገሮች የገንዘብ ሚኒስትሮች አስጠንቅቀዋል። ጣሊያኗ ቬኒስ ከተማ ላይ የተሰበሰቡት የቡድን ሀያ ሚኒስትሮች የኮቪድ-19 ዓለም አቀፍ ወረርሽኝ ከተቀሰቀሰ ወዲህ በአካል ሲሰባሰቡ የመጀመሪያ ጊዜያቸው ነው። በመጨረሻም አዳዲስ የሚያስፈነጥዙ እርምጃዎችን መሞከር በመድፈር የሚታወቁት እንግሊዛዊው ባለብዙ ቢሊዮን ከበርቴ ሪቻርድ ብራንሰን በራሳቸው መንኮራኩር ሆነው ወደ ጠፈር መጠቁ። በዛሬው የጠፈር ጉዞአቸው የ71 ዓመቱ ብራንሰን ሌላውን ባለ ቢሊዮን ከበርቴ ተፎካካሪያቸውን ጄፍ ቤዞስን ቀድመዋቸዋል። ቤዞስ ከዘጠኝ ቀናት በኋላ ሊመጥቁ እቅድ ይዘዋል። የዛሬው አጭር የጠፈር ደርሶ መልስ ጉዞ ዓላማው ቨርጂን ገላክቲክ ኩባንያ በሚቀጥለው ዓመት በክፍያ ጎብኚዎችን ለጠፈር ሽርሽር ለመውሰድ ያዘጋጀው እቅድ ላይ አመኔታ ለማሳደር መሆኑ ተጠቁሟል። ጠፈር ሽርሽሩን ለማድረግ እስካሁን ከ600 በላይ ተጓዦች መመዝገባቸው ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ስጥልኝ፣ እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን እሁድ ሐምሌ 4 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያቸው አመሻለሁ። ትዝታ በላቸው ረፍት ላይ ናት። ከረፍት መልስ በሚቀጥለው ፕሮግራም ታገኟታላችሁ። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ያልብ የማጣት ቆፈን ብርድ አካሉን ያገኘው ቀጩ ከጥንቱ ስር ደርሶ የተነጠቀው ከቶ ጨንጨን ቁምን ቢተዉት አልብሰው ቢያድሱት መልሰው በስተቀር ዳግመኛ ካልሰሩት አፍርሰው I met love and dark. I met I met I met I met love and Med alla lugn, med lyckt hus, የተሰጣቸውን ሃሳብን ዛሬ መንታ ግጥሞችን የምረጥንላችሁ ገጣሚ ገነት ወንድሙ ከውሽንፍር ኋላ በሚል ርዕስ በ205 ዓ ምት ካሳተመችው የግጥም መድብል ባገኘናቸውና በገዛ እንደ በቷም ባነበበችልን የሳምንቱ ምርጦች ባደረግናቸው ስር ከያዘ ህመሙና እንደ ቃል በተሰኙ ሁለት ግጥሞቿ ዝግጅታችንን ጀምረናል። ገነትን ለግሩም ግጥሞቿ አመሰግናለሁ። በተከታዩ ስልት ደግሞ ወደ ቀዳሚው ቅብብር እንሻገረ I'm the አድማጮች በመግቢያ ወደ አስተዋወቅኩት የምሽቱ አዊ ቅንብር ከማምራታችን አስቀድሞ ትናንት ከስርጭታችን በኋላ ወደ ደረሰን የስድስተኛው ብሔራዊ ምርጫ ውጤት ይፋ ወደ ተደረገበት መድረክ የሚወስደን ዘገባ እንከታተል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ሐምሌ 3 2013 ዓ ም ምሽት ላይ ይፋ ባደረገው ውጤት መሠረት ድምፅ ከተሰጠባቸው የተወካዮች ምክር ቤቱ 436 መቀመጫዎች ገዢው ብልጽግና ፓርቲ 410ሩን አሸንፏል። በዚህም ብልጽግና ፓርቲ አዲስ መንግሥት በመመስረት ኢትዮጵያን ለቀጣዮቹ አምስት ዓመታት ለማስተዳደር የሚያስችለውን አብላጫ መቀመጫ አግኝተዋል። ብልጽግና ፓርቲ ያገኘው 410 መቀመጫ ከአጠቃላዩ ምክር ቤቱ 547 መቀመጫዎች ሁለት ሶስተኛ በላይ መሆኑ ነው። ተቃዋሚ ፓርቲዎች 13 መቀመጫዎችን ማሸነፋቸው የተገለጸ ሲሆን፣ በሶስት የምርጫ ክልሎች ድጋሚ ቆጠራ እንደሚካሄድም ተነግሯል ኬነዲ አባተ ተከታትሮታል። በኢትዮጵያ የተለያዩ አካባቢዎች በነበሩ የጸጥታ ችግሮች የትግራይ ክልል ጦርነትና መዘዞቹ ከህዳሴ ግድብ ጋር በተያያዙ የውጭ ተግዳሮቶች በኮቪድ-19 ወረርሽኝና በሌሎችም በርካታ ፈተናዎችና ውጣውረዶች ታጅቦ ከታቀደለት ጊዜ ዘግይቶ የተካሄደው ስድስተኛው አጠቃላይ ምርጫ የሀገሪቱን ቀጣይ ህጋዊ ገዢ በማሳወቅ ወደ መጠናቀቁ እያመራ ነው። ሰኔ 14 2013 ዓ ም ምርጫው በአብዛኛው የሀገሪቱ ክፍሎች በሚገኙ የምርጫ ክልሎች የተካሄደ ሲሆን ቦርዱ ሐምሌ 3 ይፋ ባደረገው ውጤት መሠረት ከ436 የተወካዮች ምክር ቤት መቀመጫዎች 410ን ያሸነፈው ገዢው የብልጽግና ፓርቲ አዲስ መንግስት በመመስረት ኢትዮጵያን ለቀጣዮ ለሚያስፈልጋቸው አምስት ዓመታት ለመምራት የሚያስችለውን አብላጫውን መቀመጫ አግኝቷል። ፕሬዚደንት ሳህለ ወርቅ ዘውዴ፣ የፖለቲካ ፓርቲ ተወካዮች፣ የሲቪል ማህበራት ተወካዮች፣ ዲፕሎማቶችና ሌሎችም ተጋባዥ እንግዶች በተገኙበት ውጤቱን በንባብ ያቀረቡት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ በየክልሎቹ ለተወካዮች ምክር ቤት ድምፅ ከተሰጠባቸው የምርጫ ክልሎች የፖለቲካ ፓርቲዎች ያሸነፉትን የመቀመጫ ብዛት በዝርዝር ገልጸዋል። በተወካዮች ምክር ቤት አንደኛ አዲስ አበባ ሰኔ 12 ቀን ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 23። ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎች እና መቀመጫ ቁጥር ብልጽግና ፓርቲ 22፣ የግልጩ አንድ። አፋር ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 6። ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎች እና መቀመጫ ቁጥር ብልጽግና ፓርቲ 6። አማራ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 125 ለተወካዮች ቅዱስ ቤት መቀመጫ ያገኙ ፓርቲዎችን የመቀመጫ ቁጥር ብልጽግና ፓርቲ 114 አብን አምስት ቤንሻንጉል ምርጫ የተከናወነበት ክልል ብዛት ሶስት ብልጽግና ያገኘው ሶስት ነው። ድሬዳዋ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት ሁለት ነው። ብልጽግና ፓርቲ ለተወካዮች ምክር ቤት መቀመጫ ያገኘው አንድ ነው። ጋምቤላ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት ሶስት ነው። ብልጽግና ያገኘው እነዚሁኑ ሶስቱም ነው። ኦሮሚያ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል አንድ መቶ ሰባ ነው። ብልጽግና ፓርቲ ፓርቲ 167ቱ የግል ዕጩዎች ሶስቱን አግኝተዋል። ሲዳማ 19 ክልሉ ያለው የተወካዮች ምክር ቤት መቀመጫ ብዛት ነው። 19ኙንም ብልጽግና አግኝተዋል። ደቡብ ብሔር ብሔረሰብ ሕዝብ ምርጫ የተከናወነበት 85 ሲሆን ብልጽግና 75ቱ፣ ኢዜማ አራቱን፣ ጌዴኦ ሕዝብ ዴሞክራሲ ድርጅት ሁለቱን ወስደዋል። ብልጽግና ፓርቲ ምርጫው በተካሄደባቸው 436 የምርጫ ክልሎች ያገኘው 410 መቀመጫ ከአጠቃላዩ የምክር ቤቱ 547 መቀመጫ ከ ከሁለት ሶስተኛ በላይ ነው። ዛሬ ይፋ ከተደረገው የህዝብ ተወካዮች ምክር ቤት ውጤት ተቃዋሚ ፓርቲዎች ያሸነፉት በድምሩ 13 መቀመጫዎችን ብቻ ሲሆን እነዚህም በአዲስ አበባ የግል እጩ አንድ፣ በአማራ ክልል አብን ሶስት፣ በኦሮሚያ ክልል የግል እጩዎች ሶስት፣ በደቡብ ክልል ኢዜማ አራት እንዲሁም በዚሁ በደቡብ ክልል የጌዲዮ ሕዝቦች ዴሞክራሲያዊ ድርጅት ሁለት ያሸነፉባቸው ናቸው። ከአራት መቶ ሰላሳ ስድስቱ በሶስት የምርጫ ክልሎች ድጋሚ ቆጠራ ይካሄዳል ተብሏል። ለክልል ምክር ቤቶችም ብልጽግና ፓርቲ ከጥቂቶቹ በስተቀር አብዛኛውን መቀመጫ ማሸነፉን ቦርዱ አስታውቋል። በተለያዩ ክልሎች በሚገኙ አስር የምርጫ ክልሎች በድጋሚ ምርጫው እንዲካሄድ የወሰነው ቦርዱ በሌሎች አስር የምርጫ ክልሎች ደግሞ ድጋሚ ቆጠራ እንዲካሄድ መወሰኑንም ይፋ አድርጓል። ውጤቱ ይፋ ከሆነ በኋላ የምርጫ ቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ባደረጉት ንግግር ቦርዱ በምርጫው ሂደት ከመንግስት የሚደርሱበትን ጫናዎች ጨምሮ በርካታ ፈተናዎችን በመጋፈጥ ስራውን በገለልተኝነት ማካሄዱን ገልጸዋል። በዚህ ሂደት ውስጥ ብዙ ነገር አይተናል፣ ብዙ ተምረናል፣ ብዙ ተቸግረናል። ከዛም በኋላ ይሄ ተቋም ዛሬ የደረሰበት የገለልተኝነት ሁኔታ ላይ እንዲደርስ ሆኗል። አንዳንድ ምሳሌዎች፣ አንዳንድ ያጋጠመን ነገሮች በዚ አጋጣሚ ለመናገር እወዳለሁ። ከውጭ ስታዩ የኢትዮጵያ ፌዴራላዊ መንግስት ወጥቶ ምርጫ ቦርድ ላይ ክፉ ነገር አይናገሩም። ብዙ ጊዜ ግን ቅር አሰኝተናቸዋል። ቅር ለማሰኘት ብለን አደለም፣ ስራችንን ስንሰራ ፖለቲከኞች የማይወዱት መንግስት የማይወደውን ነገር መስራት ግዳችን ስለሆነ ነው። በዛ ውስጥ በደስታና ጥሩ ጎሽ በመባል ስሜት የምናልፈው ነገር አደለም። በጣም አስቸጋሪ ነው። ከማንም ጋር መጣላት ደስ አይልም። ቦርዱ ተአማኒ ምርጫ ማድረጉንም ወይዘሪት ብርቱካን በልበ ምሉነት ገልጸዋል። ስራ ስንጀምር የነገርኳቸው ጓደኞቼ ፓርቲዎች አያመስግብንም፣ እንድታውቁት ምንም ብላ ልክ ናችሁ አይሆንም። አሜሪካን እንዳጠብቁ በቃ እኛው እንደኛውነ ያለ ነው ብለን የጀመርነው ነው። ግን በሂደታችን በሙሉ የምንችለውን ሁሉ ማድረግ ያለብንን ሁሉ አድርገናል እና እኔ ማመን አልቻልኩኝም። የፖለቲካ ፓርቲዎች ሁሉማ ገለልተኛ ነው እሱማ ተአማኒ ነው ሲሉ መስማት፣ ምርጫውን ተአማኒነት አብረን የመሰ ሰከር ነው የምልበት፣ ሌላው ነገር ይሄ ነው ማለት ነው። ሌላው የታማኒነትን ደረጃ የምንለካው እውነቴን ነው የምላችሁ፣ የምርጫው ዕለት ወጥተን አዲስ አበባ ላይ ያንን ሁላ መስመር ያንን ሁላ ሰልፍ ስናይ ከምችለው በላይ የሆነብኝ ሌላው ሰላማዊነቱ ነው። ስለዚህ ዛሬ እኔ ቦርዳችንን ወክዬ እዚህ ደርሰናል፣ ተአማኒ የሆነ ምርጫ ለሀገራችን ዜጎች ሰጥተናል እላለሁ። የመንግስት ሚዲያዎች በአብዛኛው የገዢውን ፓርቲ ሀሳቦች ብቻ ማስተናገዳቸው የምርጫውን ፍትሐዊነት እንዳጎደለም የገለጹት ወይዘሪት ብርቱካን በቀጣይነት ችግሩን ለመቅረፍ ቦርዱ ኃላፊነቱን በላቀ መልኩ እንደሚወጣም ነው የተናገሩት። የኢፌዴሪ ፕሬዝደንት ሳህለ ወርቅ ዘውዴ በበኩላቸው ቦርዱ የሀገሪቱን ፈታኝ ሁኔታዎች በመቋቋም ምርጫውን ማድረጉን ገልጸው ለዚህም የቦርዱን ሰብሳቢ ጨምሮ ሁሉንም ሰራተኞች አመስግነዋል። ለአሸናፊው ፓርቲ የደስታ መልእክት ያስተላለፉት ፕሬዝደንቷ ተሸናፊዎችም ቅሬታ ካላቸው በሕጋዊ መንገድ ብቻ እንዲያቀርቡ ጠይቀዋል። በዚህ አገር ምርጫ ለማካሄድ መቻሉ ብቻውን በራሱ ድል ነው ብዬ እቆጥረዋል። አሸናፊነታችሁ ለተረጋገጠው ተወዳዳሪዎች በሙሉ እንኳን ደሳላችሁ ለማለት ወዳለሁ በሂደቱ እምነታችሁን ጥላችሁ ለተሳተፋችሁ ተወዳዳሪዎች ዛሬ ባይሳካም ነገድ ላቀናለና ይህ የመጨረሻ አለመሆኑን ከግንዛቤ ትወስዱ ዘንድ እንዲሁም ማንኛውም አቤቱታዎች ሕጋዊ መንገዱን እንዲከተሉ ታደርጉ ዘንድ አደራ ለማለት እፈልጋለሁ። ከምርጫው ራሳቸውን ያገለሉ ፓርቲዎች ጉዳይ እንዲፈታ የሚደረገው ጥረት እንዲቀጥል ጥሪ ያቀረቡት ፕሬዝደንት ሳህለ ወርቅ በምርጫው ኢትዮጵያ ማሸነፏን አንስተዋል። አገሬን ወደ ተሻለ ደረጃ ያደርስልኛል በሚል ጽኑ እምነት በስነ ስርዓት ድምፅ ለሰጠው ትልቁ ህዝባችን አክብሮቴን በማስቀደም ከልብ እንዳመሰግነው ወዳለን በልዩ ልዩ ምክንያቶች በምርጫው ያልተካፈሉ ሰላማዊ ወገኖቻችን ራሳቸውን ያገለሉ ቢሆንም ምክንያቶቹ እንዲወገዱ ጥረቱ እንዲቀጥል አደራ ለማለት ፈልጋለሁ። በማንኛውም የምርጫ ሂደት ዋናው አሸናፊ ሆኖ መውጣት ያለበት አገር እንደመሆኑ መጠን በዚህ ምርጫ አማካኝነት ኢትዮጵያችን አሸናፊ ሆና በመውጣቷ ሁላችንንም እንኳን ደስ አለን ለማለት ፈልጋለሁ። ኢትዮጵያ ከውጭም ከውስጥም የተደቀኑባት በርካታ ፈተናዎች መኖራቸውን በማብራራት ከዚህ በኋላ የፖለቲካ ፓርቲዎችን ጨምሮ ሁሉም አካላት ኢትዮጵያ ካለችበት ፈተና እንድትወጣ ማድረግ ቀዳሚ ተግባራቸው ሊሆን እንደሚገባም ፕሬዝደንቱ አሳስበዋል። ለቦርዱ የተለያዩ ድጋፎችን ካደረጉ አካላት መካከል አንዱ የሆነውን የተባበሩት መንግስታት በመወከል በውጤት ማሳወቂያ ዝግጅቱ ላይ ንግግር ያደረጉት በኢትዮጵያ የድርጅቱ ሬዚደንት አስተባባሪ ተወካይ ሞሪና ቺንግ። ተመድ የምርጫው ሂደት ሙሉ በሙሉ እስኪጠናቀቅ ለቦርዱ ድጋፉን እንደሚቀጥል ገልጸዋል። ዋይል ዘ ማንዴት ኦቭ ዘ ዩኤን ኢን ኢትዮጵያ ኢዝ ቱ ፕሮቫይድ ኤሌክቶራል አሲስታንስ ራዘር ዛን ዚ አሰስመንት ኦን ዚ ኤሌክቶራል ፕሮሰስ ኢትሰልፍ። በኢትዮጵያ የተመድ ኃላፊነት የምርጫውን ሂደት መከታተል ሳይሆን መደገፍ ሲሆን የሰኔ ወር የምርጫው ሂደት ቢጠናቀቅም በቀጣይም የሚካሄድ ምርጫ በመኖሩ አጠቃላይ ሂደቱ አላለቅም። ስድስተኛው አጠቃላይ ምርጫ በስኬት እንዲጠናቀቅ የተባበሩት መንግስታት ምርጫ ቦርድን መደገፉን ይቀጥላል። ተመድ ካለፉት ልምዶች በመነሳት ኢትዮጵያ ሰላማዊ ሁሉን አካታችና ዲሞክራሲያዊ ሀገር ለመሆን የምታደርገውን ጉዞ መደገፉንም ይቀጥላል። ጀርመንም ለቦርዱ ድጋፍ ካደረጉ አካላት አንዷ ስትሆን በኢትዮጵያ የሀገሪቱ አምባሳደር ስቴፋን አወር ባደረጉት ንግግር በአመራራቸው ለምርጫው ሂደት የማዕዘን ድንጋይ ኑረዋል ያሏቸውን የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳን አመስግነዋል። ቦርዱ ምርጫውን ግልጽና ፍትሐዊ ለማድረግ ከሁሉም ባለድርሻ አካላት ጋር ተደጋጋሚ ውይይቶችን ከማድረግ ጀምሮ አጠቃላይ ያደረጋቸውን ጥረቶችም ያደነቁት አምባሳደሩ በቀጣይነት በትግራይ ክልልም ምርጫ ማድረግ እንደሚቻል ያላቸውን ተስፋ ገልጸው ለዚህም የክልሉ ሰላም እንዲረጋገጥ ችግሮች በፖለቲካዊ ሂደት መፈታት እንዳለባቸው አንስተዋል። የሆነ ጊዜ ላይ በትግራይ ክልልም ምርጫ ማድረግ እንደሚቻል ያለን ተስፋ ለመግለጽ እወዳለሁ። ለዚህ ደግሞ ቅድመ ሁኔታው በክልሉ ሰላም መስፈኑ ነው። ይህም ሊሆን የሚችለው በነይታ በፖለቲካዊ መፍትሄ ነው። ለግጭቱ ወታደራዊ አማራጭ መፍትሄ አይሆንም። በመንግስት የታወጀውን የሰብአዊ ተኩስ አቁም በአድናቆት የሚነስደውም በዚህ አውድ ነው። በግጭቱ የተሳተፉ ሁሉም አካላት የተኩስ አቁሙን እንዲተገብሩ እንጠይቃለን። አሁን ላይ ክልሉ ከፍተኛ የሆነ የሰብአዊ ቀውስ አለበት። ሁላችንም የሰዎችን ሕይወት ለመጠበቅ መስራት አለብን። ይህንን ለማድረግ ሁሉም በግጭቱ የተሳተፉ አካላት ወደ ትግራይና እዛው በክልሉ ውስጥም ያልተገደበ ሰብአዊ ተደራሽነት እንዲኖር የተቻለውን ሁሉ ማድረግ አለባቸው። የእጩዎች ምዝገባ ሂደትና ቴክኒካዊ ችግሮችን ጨምሮ ከምርጫ ማስፈጸም ጋር በተያያዘ የተስተዋሉ ተግዳሮቶች ሊታረሙ እንደሚገባም ተናግረዋል። በቀጣይነት ሁሉን አቀፍ ብሔራዊ ውይይት መካሄድ እንዳለበትም የገለጹት አምባሳደሩ፣ ለዚህም ጀርመን ድጋፍ እንደምታደርግ ነው የተናገሩት። ከተለያዩ የፖለቲካ ፓርቲዎችና በግል ከተወዳደሩ እጩዎች መካከል በቦርዱ ተ ተጋብዘው ንግግር ያደረጉ አምስት እጩዎች የዘንድሮ ምርጫ ካለፉት ምርጫዎች ጋር ሲነጻጸር በብዙ መመዘኛዎች ስኬታማ ሊባል የሚችል መሆኑን መስክረዋል ፓርቲያቸው ብልጽግና ምርጫውን ማሸነፉን ተከትሎ ጠቅላይ ሚኒስትር አቢይ አህመድ በማህበራዊ የትስስር ገጾቻቸው ባስተላለፉት መልእክት ምርጫውን በታሪካችን ለመጀመሪያ ጊዜ ከተጽዕኖዎች በተላቀቀ የምርጫ ቦርድ ዳኝነት እየተደረገ ብለውታል ፓርቲያቸው መመረጡ እንዳስደስታቸውም የገለጹት ጠቅላይ ሚኒስትሩ ውጤቱም ካሸና ኃላፊነት፣ ይልቅ ኃላፊነት ከድል አድራጊነት ይልቅ ታላቅ የሆነ ሀገራዊ አደራ እንዲያድርብን አድርጎናል ብለዋል። በተደራራቢ ቀውሶች ውስጥ ከሚገኘው ከትግራይ ክልል ውጭ ሰኔ 14 ምርጫው ባልተካሄደባቸው እንዲሁም ድጋሚ ምርጫ በሚካሄድባቸው የምርጫ ክልሎች ምርጫው ጳጉሜ 1 2013 ዓ ም ሊካሄድ በቦርዱ ቀን ተቆርጦለታል። ይሁን እንጂ ዛሬ ይፋ የተደረገው ውጤት የመጨረሻው ሆኖ የሚጸና ከሆነ የጳጉሜው ምርጫ ቀሪ የፌዴራልና የክልል ምክር ቤቶችን የህዝብ ተወካዮች ከመምረጥ ባለፈ በመንግስት ምስረታው ላይ የሚኖረው ተጽዕኖ እዚህ ግባ የሚባል አይደለም። በመሆኑም በህዝባዊ አመፅና ተቃውሞ በ2010 ዓ ም አጋማሽ የመጣውን ለውጥ ተከትሎ ኢህአዴግን በማፍረስ ህዳር 2012 የተመሰረተውና ሀገሪቱን በመምራት ላይ የሚገኘው ብልጽግና ፓርቲ መሪነቱን ለቀጣዮቹ አምስት ዓመታት የሚያስቀጥልበትን ህጋዊ ኃላፊነት ለመረከብ ሐምሌ 3 ይፋ የተደረገው ውጤት በቂው ነው። ሆኖም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር የገቡት ቃል ተግባራዊ ከሆነ በኢትዮጵያ ምርጫ መካሄድ ከጀመረበት ጊዜ ጀምሮ እስካሁን ብዙም ባልተለመደ መልኩ በዘንድሮ ምርጫ የተሸነፉ የፖለቲካ ፓርቲዎችም በየደረጃው በሚገኙ የመንግስት የአስፈጻሚነት ስፍራዎች ላይ ቦታ እንደሚኖራቸው ይጠበቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ አሁን እሰጥ አገባ የትግራዩ ቀውስ ፈተናዎች፣ የመፍትሄ አማራጮች፣ ሰላምና ቀጣዩ መንገድ። በሳምንቱ አጋማሽ ለቅምሻ ያህል አስተዋውቀን በትናንትናው ምሽት የመጀመሪያውን ሰፋ ያለ ክርክራቸውን ነበር ያሰማናችሁ። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ መሰ ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም እድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሦስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሦስቱ ወገኖች በየፊናቸው የሚነሱ ጭውጦችንም በየተራ ይፈትሻል። ክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ የምጣኔ ሀብት ባለሙያ ከዋሽንግተን ዲሲ፣ እንዲሁም በዩናይት ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለገሉት ትውልድ ኤርትራዊ ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ለምሽቱም በያዝነው ቀጠሮ መሰረት ለተከታይ ክርክራቸው ተመልሰዋል። ትናንትናው ምሽት ባነሳ ነውና በንጠልጥል ባሳደር ነው ጥያቄ ነው። የምን ጀምረው አቶ ዮሐንስ ወደ እርሶ ልመለስ ነው። ግራና ቀኝ የተሰጡትን ሀሳቦችም ተከታትለዋል። ቀደም ብሎ ዶክተር ዮናስ ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው እጣ በተለይ አጽንኦት ሰጥታችሁ እንድትነጋገሩ በፈለግኩ። የህዝብን ፍላጎት ባማካከለ ሁኔታ ምንድን ነው ቀጣዩ ከዚህ አሁን ካለው ሁኔታ? ስማ ምን ያተርፋል አሁን ባለው ሁኔታ በመቀጠሉ? በጣም አመሰግናለው። መጀመሪያ የተወሰኑ ነገሮችን ላንሳ። ማለት አንዳንድ የተደበላለቁ ነገሮች ስላሉ እነሱን ግልጽ ማድረግ ጥሩ ስለሆነ ማለት ነው። ዶክተር ዮናስ ደጋግመው ደጋግመው አፓርታይድ የሚሉት ነገር አለ። ደጋግመው ቲ ፒ ኤል ኤፍ የሚሉት ነገር አለ። አሁን ትግራይ ላይ ያለው በህዝብ የተመረጠ ሁለት ነጥብ ሰባት ሚሊየን ህዝብ የመረጠው ህጋዊ መንግስት ነው። ትግራይ ውስጥ ያለው ያ ህጋዊ መንግስት ህወሀትም ይዘዋል፣ ሌሎች ፓርቲዎችም ይዘዋል ነን ፓርቲዚያን የሆኑ ሰዎችም ይዘዋል። ምሁራን አለው፣ ሌላም አለው። ይህንን የያዘ አካል ነው አሁን መንግስት ሆኖ ትግራይ ውስጥ ጥያቄዎቹን እያቀረበ ያለው። ከዚህ ጋር ተያይዞ መለሳለሁ። አፓርታይድ ያሉ ትንሽ ግር ስላለኝ ነው። አፓርታይድ እንደሚያውቁት ዶክተር ዮናስ በደቡብ አፍሪካ ጥቁሮች መሬታቸውን እንዳይጠቀሙ፣ ጥቁሮች በሀገራቸው በሰላም እንዳይኖሩ ነጮቹ መጥተው እነሱን አላስኖር አላስቀምጥ ያሉበት አሰራር ነው። እነሱን እንደ ሰው ያልቆጠሩበት አሰራር ነው አፓርታይድ። እንደሚያውቁት፣ አሁን የትግራይ ህዝብ ያለው በቦታው ነው፣ ትግራይ ውስጥ ነው። ትግራይ ውስጥ ገብቶ አላስኖር አላስቀምጥ እያለ ያለው የመስፋፋትና የመውረር አባዜ የተጠናወተው ሀይል ነው። ኢትዮጵያ አንድ ካልሆነች በስተቀር ማንነት አታንስቡልኝ፣ አንድ ኢትዮጵያ ካልሆነች በስተቀር ብሎ የሚያስብ የአህዳዊነት አባዜ የተጠናወተው ሀይል ነው። ትግራይ ውስጥ መጥቶ ጦርነት የከፈተው አፓርታይድ ልንል ከሆነ ያ አካል ነው። አፓርታይድ እየሰራ ነው ልንል የሚገባው እንጂ ትግራይ በቀየው በቦታው አገሬን ላስተዳደር፣ ስራይን ልስራ፣ ህዝቤን ላስተዳደር ነው ያለው። ሌላ ያለው ነገር አልነበረም። ይህንን ተቃውሞ የመጣን ሀይል ነው ጦርነት የከፈተው። በሚመለስበት አኳን ደግሞ እየተመለሰ ነው። አሁን እየቀረቡ ያሉት ነገሮች ትግራይ ውስጥ የተቀመጡት ቅድመ ሁኔታዎች ዶክተር ዮናስ በግልጽ አስቀምጠዋል። የሰላም ሳይሆን የጦርነት ጥሪ ነው ሊፈታም አይችልም የሚል ከኢትዮጵያ ኤሊቶች ወይም ደግሞ ኢትዮጵያ እየመራ ካለው ኃይል ጋር ለመስማማት በጣም ከባድ የሚያደርገው አሉላ እንደዚህ አይነት ነገሮች ናቸው። አሁን እያቀረብን ያለ ነው ምንድን ነው? ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ። ያ ወራሪ ኃይል ኃይል ወደ ቦታው ይመለስ ነው እያልን ያለ ነው። አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው በምን ሂሳብ ነው ሊፈታ የማይችለው? እኛ ብቻ አይደለንም፣ ዓለም አቀፉ ማህበረሰብ በሙሉ ይህንን ጥሪ ያስተላለፈ ነው። ይህንን ጥሪ ከማስተላለፍ የተቆጠበው አንዱ አካል የአማራ ልሂቅ ብቻ ነው፣ የአማራ አመራር ብቻ ነው ይህንን ያላለው እንጂ ጠቅላይ ሚኒስትሩ ራሳቸው እኮ ኤርትራ ገብተዋል ይወጣል ብሏሉ። ይህን ነው እኛ እያነሳን ያለ ነው። ይሄ ጦርነት ከተባለ ምንድን ነው ታዲያ ሰላም ሊሆን የሚችለው? ምንስ ነው ታዲያ ልንፈታ የምንችለው ትግራይ ውስጥ አምስት ነጥብ አምስት ሚሊዮን ህዝብ ሆን ተብሎ እህል እንዳይደርሰው ተከልክሏል። በረሃብ ላይ ነው። ዩኤስኤድ እንዳወጣው ዩኤንኤችሲአር እንዳወጣው አይታችሁታል። ወደ ዘጠኝ መቶ ሺህ የሚሆን ህዝብ የትግራይ ህዝብ በረሃብ አለንጋይ እየተገረፈ ነው። ፋሚን ብለው ነው እነሱ ካተጎራይዝ ያደረጉት በእነሱ አጠራር ደረጃ አምስት የደረሰ ማለት ነው። ለዚህ ህዝብ እህል እንዳይደርስ አድርጋችኋልና መንገድ ክፈቱ የሚል ጥሪ ነው ያቀረብነው። ይሄ በምን ሂሳብ ነው ጦርነት ሊሆን የሚችለው? በምን ሂሳብስ ነው አይፈታም ተብሎ ሊወሰድ የሚችለው? ይህንን ካልፈታ ምንድን ነው ልንፈታ የምንችለው? የትግራይን ሁኔታ በተመለከተ የትግራይን ኢሹስ በተመለከተ መጀመሪያውኑ ኢትዮጵያና ኤርትራ ሰላም አውርደዋል ተብሎ ከተነገረበት ጊዜ ጀምሮ ሰኔ ሁለት ሺህ አስራ ስምንት የትግራይ አመራር ግልጽ የሆነ ነገር እያስቀመጠ ነበረ። ሰላም ሊመጣ ከሆነ መሬት ላይ ካለው አካል በደንብ መነጋገር ግልጽ መደረግ መቻል አለበት እየተባለ ነው። ዶክተር አብይ ሻት ሊያደርጉ ነበረ ከአዲስ አበባ ወደ አስመራ ውጭ ጉዳይ ያውቀው፣ የትግራይ መስተዳደር ያውቀው፣ የአፋር መስተዳደር ያውቀው። እዛ መሬት ላይ ያለው የትግራይ ህዝብ ነው ገፈቱን እየቀመሰ ያለው፣ የአፋር ህዝብ ነው ገፈቱን እየቀመሰ ያለው። ይህንን አስተዳደር ሳይማከር በምን ሂሳብ ነው እሳቸው ሰላም ሊያደርጉ የሚችሉት? አሁንም እንደዚህ አይነት ነገሮች ሲመጡ ሰላም ሊመጣ ከሆነ መሬት ላይ ካለው አካል መነጋገር አለብህ ነው እያለ ነው። ይህ ጦርነት ከተባለ ምንድን ነው ሰላም ልንል የምንችለው? መልካም ብዙ ደቂቃዎች አልፏል። አቶ ዮሐንስ ተራውን ለሌላ ሰው መስጠት አለብኝ። ምናልባት ሌላ ተጨማሪ ጥያቄ ሳላቀርብ ዶክተር ዮናስ በጣም አዝናለሁኝ። አቶ ዮሐንስ አሁን በሞላ ነገሮቹን ዲስቶርት እያገረቡ ነው ያቀረቧቸው። በመጀመሪያ ደረጃ ትግራይን በኢንተርናሽናል ሪሌሽንስ ራሷ ብቻ ነች የምትፈታው የሚለው እኛንም ደምሩን አይደለም ያላቸው ፕሪኮንዲሽኑ ላይ ሶ በብቸኝነት ትግራይን የሚመለከት የኢንተርናሽናል አፌር በትግራይ መንግስት ነው የሚካሄደው ነው ያላቸው። ይሄ የትም ሶቨሬን አገር ውስጥ ተደርጎ ያውቃል? የትሙ ሶ። ይሄ የጦርነት ጥሪ አይደለም ወይንም ደግሞ ሰላም እንዳይመጣ ሰላም ያመጣል ብላችሁ የምትገምቱ ከሆነ አለመረዳትን የሚያሳይ ይመስለኛል። በመጀመሪያ በሁለተኛ ደረጃ አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ፣ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለሀያ ሰባት ዓመት ያደርገው ያንን ነው። ፓርላማ ውስጥ ከሶማሌ ያነሰ ህዝብ እያለው ከሶማሌ አርባ ፐርሰንት በላይ ሲወስድ ይሄ አፓርታይድ ነው። ከዛ ውጭ ምንም ልትለው አትችልም። በመንግስት አስተዳደርም ውስጥ ስድስት ፐርሰንት ህዝብን የሚወክል ሀያ አምስት ፐርሰንት ዲሲሽን ማግኘት ማለት ይህም አፓርታይድ ነው ባየኔ ዴፊኒሽን። በሶስተኛ ደረጃ ደግሞ በአንድ በኩል ህዝቡ መርጦታል፣ የትግራይ ህዝብ የህዝብ ተወካይ ነው ትላላችሁ። በሌላ በኩል ደግሞ እዚህ ፕሪኮንዲሽን ብላቸው ያወጣችሁት ላይ ኢትዮጵያ ውስጥ ያለው መንግስት ሌጂትሜት ስላልሆነ ብላቸው አውጥታቸዋል። የሰፕቴምበር ትንቲ ፋይፉ ጊዜ ስላለፈ ሌጂትሜት አይደለም እሱ የሚያደርገው ነገር ምንም አይነት ዲሲሽን ለኛ አይሰራም ትላላችሁ። ዞር ብላችሁ ደግሞ እህል አላክልንም ትላላችሁ። መንግስት ካልሆነ እንዴት አድርጎ ነው እህል የሚልክላት? እዚህ ውስጥ ያለው ፕሪኮንዲሽኖች በሞላ የኢትዮጵያ መንግስት ሊፈጽማቸው የማይችሉ ናቸው። ለዛም ነው የሰላም ሳይሆን የጦርነት ነው ያለው። በሁለተኛ ደረጃ ደም መልካም፣ ኦኬ ላቁም። በአጭሩ አንድ ነጥብ ነበረችኝ ለመጨረስ ድል ከሰጠኝ እሺ ይጨርሱ። ዶክተር ዮናስ ባጭሩ፣ ግማሽ ደቂቃ። የኢትዮጵያም ሕዝብ ይሁን የትግራይ ሕዝብ ወደፊት መሄድ ካለበት አንደኛ ላአቶ ዮሐንስ ስንት ፐርሰንቱን የትግራይ መንግስት ቲፒኤልኤፍ እንደያዘ እኔ መንገር የሚኖርብኝ አይመስለኝ በአሁኑ ጊዜ የትግራይ ሕዝብ ብዙ ችግር ደርሶበታል ትላላችሁ። ለዚህ ሁሉ ችግር መነሻ የሆናችሁ ትናንት ናችሁ። ሰላም በሚመጣበት ጊዜ አብረን መንግስት እናስተዳደር በተባላችሁበት ጊዜ እኛ ያልነው ካልሆነ በስተቀር ብላችሁ የወጣችሁት እናንተ ናችሁ። ታይም አፍተር ታይም ለኢትዮጵያም ህዝብ፣ ለትግራይም ህዝብ በጣም ችግር የሆነ መንግስት የፈጠራችሁት እናንተ ናችሁ። ይሄ የትግራይ ልሂቃን ተዉ ብሎ መናገር መቻል አለበት። የፈለጋችሁትን ኢሜጅ አሁን ማድረግ ትችላላችሁ፣ ግን እናንተም ህዝቡም ሰፈር አድርጓል። ነገ ኤርትራ እንገባለን፣ ከነገወዲያ አማራን ይዘን የፈለግነው እናገኛለን የሚለው ፊክሽን ለፐብሊክ ሪሌሽንስ ውጪ ሌላ ምንም ክብደት የለውም መልካም ዶክተር በርሄ ኦኬ እኔ አንድ ነጥብ ማለት የሚፈልገው አቶ ዮሐንስ ቅድም ያነሳው መሬት ላይ ያሉት እዛው የአገሩ ሰዎች እነሱ መጠየቅ አለባቸው የሚለው አንደኛ ህጉ እንደዛ አይደለም የሚሰራው ስምምነቱን እንደሱ አይደለም የሚለው በስምምነቱ ላይ የሰፈረው ምንድን ነው የአልጀር ስምምነት ማለት ነው ድንበሩ በአንዳንድ ታሪካዊ ቦታዎች ለምሳሌ መቃብር እንበሎ ቤተ ክርስቲያን ወይ እነዚህ አቋርጦ በሚሄድበት ጊዜ አንዱ የሚመለከተው አካል ለሌላው ወይ ለኮሚሽኑ ይህን ጥያቄ ያቀርብና እስከ ተወሰነ ሜትር ድረስ፣ ረጅም አይደለም ያንን ቦታ እንዳይቆረጥ ማለፍ ይቻላል። ኢና በወድ ዞሮ እንዲሄድ ማድረግ ይቻላል መስመሩን ለማስመር በሚዘጋጅበት ወይም በሚሄዱበት ጊዜ ግን ይሄ ኢንፕሪንሲፕል፣ የዛ አካባቢ ሰዎች እነሱ ተሰብስበው ነው ወዴት መሄድ መሆን ትፈልጋላችሁ ተብለው መጠየቅ አለባቸው። እንዲህ ነው የሚባለው አይደለም የሚሰራው። ኢንተርናሽናል ህግ ስምምነቱም፣ ሁለቱ ሀገሮች የተፈራረሙበት እንደሱ አይደለም የሚለው። ይሄ የተባለው አንዳንድ ታሪካዊ አካባቢዎችን ላለመቁረጥ እና ላለማበላሸት የሚደረግ እርምጃ ግን ድንበሩን ከማስመር ጋር አብሮ የሚሄድ ነገርና በፕሮቪዥን ውስጥ የነበረ ነገር ነው። ይሄ ሊሆን ያልቻለበት ምክንያት ምንድን ነው? በዛን ጊዜ መንግስት ኖሩ የነበሩት የህወሐት ሰዎች ይሄ ነገር እንዲደረግ ስላልፈለጉ። ምክንያቱም ኤርትራ አላማው በጣም የታወቀ ነው። ኤርትራ የቀጥታ ጦርነት ባይሆንም ይሄ ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆኖ ልጆቿ፣ ወጣቶቹ ከውትድርና እንዳይሰናበቱ ለማድረግ ከዛ በኋላ በብስጭት እና በተፈላለያየ ምክንያት ደግሞ ስደት እና እንትን እንዲያመሩ ማድረግ ኢኮኖሚዋ እንዲቆረቁዝ ማድረግ መጨረሻ ላይ ደግሞ ኦፍኮርስ ያላቸውን ኃይል ተጠቅመው የአሜሪካን ነው ትልቁ ቦስ በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን በዩናይትድ ኔሽንስ በአፍሪካ ድርጅት በሁሉም ኤርትራ እንደ ፓሪያ ስቴት እንትን አድርገው አይዞሌት አድርገው ኤርትራን ማጥቃት እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙ እንዲይዙና ያኔ ታላቋ ትግራይ ለማወጅ የተዘጋጀ ነገር ነው ስ ፓርት ኦፍ ዳት ኦቨር ኦል ግራንዲዮስ የሆነ ስትራቴጂ ዝም ብሎ የሆነ ነገር አይደለም። በቀላሉ የሚታይ ነገር አይደለም። አሁንም ተመልሰው ወደዛ የሚሄዱ ከሆነ እንግዲህ እናያዋለን። መልካም። ትንሽ ትንሽ ልበል፣ እዛ ላይ ያሉላ እድል ሰጥታለሁ። አሁን ለዶክተር በርሄ ማነሳው ተከታይ ጥያቄ አለን። ወደ እርስዎ ነው የምመጣው፣ ከእሳቸው በኋላ ዶክተር በርሄ አሁንም በሰጡት ምላሽ ላይ የዓለም አቀፍ ተጽዕኖን የተመለከተ ነገር አንስተዋል። ቀደም ሲልም የዩናይት ስቴትስን የውጭ ጉዳይ ሚኒስትር ብሊንከንን አስተያየት ሲጠቅሱ ተቀባይነት እንደሌለው የእነሱን ተጽዕኖ አላግባብነት ተናግረዋል። የእርሱን አስተያየት የሚስማማ የሚመስል ጠቅላይ ሚኒስትሩም የውጭ ጣልቃ ገብነትን የተመለከተ ለሁኔታዎች አለመመቻቸት አስተዋጽኦ ያደርጋል ያሉትን ዓለም አቀፍ ማህበረሰብ እና ዓለም አቀፍ መገናኛ ብዙኃንን የከሰሱበትን ድምፅ ስላሰማዎትና ተከታይ ጥያቄ ያነሳለሁ። ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑ ምን ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመላክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሄዳ መዘገብ የተቸገረው ሚዲያ ከየት መጥቶ ነው እንደዚህ ድግ ሲያሞቀው ብለናሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀድረልን ቦይ አንሄድም። ዶክተር በርሄ የጠቅላይ ሚኒስትር አስተያየት እንደተከታተሉት ለሀገሪቱ ፓርላማ በሰጡት ማብራሪያ ኢትዮጵያውያን ያቀረቡት ቢሆን አለም አቀፉ መገናኛ ብዙሀን ላይ ያላቸውን ጥርጣሬ ሆን ተብሎ የሚደረግ ተጽዕኖ መኖሩን ይገልጻሉ። በሌላ አስተያየታቸውም እንዲሁ የውጭ ጣልቃ ገብነትን ያነሳሉ። እርሶም ብለውታል እና በሌሎችም በርካታ ቦታዎች ይሰማል። ለምንድን ነው የውጭው ተጽዕኖ እናንተ እንደምትሉት ወደ አንድ ሊያጋድል የቻለው? ምንድን ነው ፍላጎታቸው? የአለም አቀፉ ማህበረሰብ በጠቅላላውን ባይሆን በዚህ እየተነሱ ያሉ የመገናኛ ብዙኃኑን ጨምሮ ለምን ሚዛን ያጣ ነገር ሊያቀርቡ ይችላሉ? ምንድን ነው ምክንያቱ? እንደዛ ሊያስብ የሚያስችለው ምን ያገኛሉ? ከዚህ የዓለም ኢኮኖሚ ወይ የአፍሪካ ኢኮኖሚ የአካባቢ ኢኮኖሚ መቆጣጠር፣ እሱ ነው አንድምታ ነው። ታሪክ ተመልሰን ብናየው ኢራን ብናይ ለምሳሌ የኢራን መሪ የነበረው በሺ ዘጠኝ መቶ ሀምሳ ሁለት ነው ሀምሳ አራት የብሪትሽ ፔትሮሊየም ነው የሸል እንትን የነበረውን ናሽናላይ ሲያደርግ ከስልጣን አባረሩት። ሻህ አመጡና ሪፕሌስ አደረጉት። ሉሙምባ አይተነዋል። ኮንጎ ውስጥ የዩኒየን ሚኒየር የነበረ ካምፓኒ ነው፣ የቤልጃን ካምፓኒ መውረ ሲጀምር እሱንም እንደ ውሻ በቃ አስቀጥጦ ነው ያስገደሉት። የትም ሀገር የትም በዓለም በሙሉ የሚደረገው ይሄ ነው። አፍሪቃ እኮ ለስሙ ነው ነፃ የሚባለው እንጂ የፈረንሳይ ኮሎኒ የነበረው አሁንም የፈረንሳይ የኢኮኖሚ ኮሎኒ ነው። የእንግሊዞቹም እንደዚሁ ነው ሌሎቹም ኮሎናል ዚዲ ያልሆኑት እሱም ባላቸው ሌሎች ሀገሮች የተጫወቱባቸው ነው። እና አፍሪቃ ራሱን ችሎ መሄድ እንዳይችል ያለው ሚኔራል ሀብት የአውሮፓና የአሜሪካ የምዕራቦች ኢኮኖሚ እንዲዳብር ለማድረግ እንዲቻል ህዝቡ መጨቆን አለበት። እና ትልቁ ዓላማው ያው ነው፣ ኢኮኖሚውን መበዝበዝ ነው። ዶክተር በርሄ ከእርሶ ድርቅ አላረግኝም ባጭሩ የሚመለስ ተከታይ ጥያቄ ለአንሳ እነኚህ ክሶች ከጉዳዩ ወይንም ለህዝቡ ከሚጠቅመው ይልቅ የራሳቸው የሆኑ ምክንያቶች እንዳሏቸው ምሳሌ በማቅረብ ተከራክረዋል። ነገር ግን ከሚቀርቡት ክሶች ምክንያታዊ ሆኖ ሊታዩ የሚችሉ የሉም ወይ? አላማቸው እንግዲህ ከመጀመሪያውም ትክክል ስላልሆነ ለህዝቡ ወይም ለሀገሩ ጠቀሜታ ተብሎ የሚደረግ ስላልሆነ ጥሩ የሆነ ወቀሳ ወይም ምክር ሳንክሽን እያመጡ ምን ያሉ አገሮችን ለመጉዳት እና ለማቆርቆር ስለሆነ የሚሄዱት ተቀባይነት የለውም። ክሬዲቢሊቲ የላቸውም። እነዚህ በጣም መጥፎ የሆኑት ሞስ ኖቶሪየስ የሆኑት ዲክቴተሮች በዓለም በእነሱ ተደግፈው በእነሱ እንክብካቤና ፕሮቴክሽን ይሄዳሉ። ሌሎች ደግሞ ምንም አይነት ሊበራል እንትን ቢሆኑም የእነሱ ጥቅም ወይ የኢኮኖሚ ጥቅም የማያስከብሩ እስከሆነ ድረስ ይጠፋሉ። እና ይሄ በግልጽ የሚታይ ነገር እኮ ነው። መልካም ወደ አቶ ዮሐንስ መሄድ አለብኝ። ግን ይሄ ጥያቄ አግባብ የሚሆነው ዶክተር ዮናስ ለእርሶ ነው። የኢትዮጵያን መንግስት ፍላጎት ወይም ጥቅም የሚመለከቱ ጥያቄዎች ላይ ቀደም ብሎ ጠቅላይ ሚኒስትር አብይን እንደሰሟቸው መገናኛ ብዙሃኑን አማረዋል። የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። ነገር ግን በሁለቱ ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ለምንድን ነው ምክንያት የሚጠቀሱ አንዳንድ ሀገሮችን ከሌላ ምክንያት ጋር እያይዘው ማቅረብ ይቻል ይሆናል፣ የተነሱ ስላሉ ከዚያ ውጭ ግን ለምንድን ነው ተጽዕኖ ማድረግ ያስፈለጋቸው ወይም ተጽዕኖ የሚያደርጉት ለምንድን ነው? በእርግጥ ተጨባጭ ተጠያቂ የሚያደርጉ ስህተቶች ወይም ጥፋቶች ኃላፊነት የሚወሰድባቸው የሉም ወይ? ከሁሉም በላይ ደግሞ የዓለም መገናኛ ብዙሃን በኢትዮጵያ ላይ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ለማቅረብ ፈለጉ? ጠቅላይ ሚኒስትሩ እንደሚሉ ታቅበው ከሆነ አቶ ዮሐንስ በአጭሩ የሚመልሱት ጥያቄ ላስከትል። ዶክተር ብርሃን እና ዶክተር ዮናስን ጠይቅ ያለው የህወሓት ኃይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስድበት ጉዳይ የለም ወይ? ሌሎቹ ኃላፊነት መውሰድ እንዳለባቸው ገልጸዋል። በእርሶስ በኩል የሚቀበሉት የህወሓት ኃይሎች ሊጠየቁ ይገባል የሚሉት ነገር አለው። አድማጮች ክርክሩ አልተቋጨም። ቀሪውን በመጪው ፕሮግራማችን እናቀርባለን። ሙሉውን ክርክራቸውንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የክርክሩን ተሳታፊዎች እንግዶችን ዶክተር ዮናስ ብሩን፣ ዶክተር በርሄ ሀብተ ጊዮርጊስንና አቶ ዮሐንስ አብርሃን ለተሳትፏቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። አዎን፣ የአዲስ አበባው መስኮት ተከፍተዋል። ንጉሴ አክሊሉ በመግቢያ ጠቆም እንዳደረግኩት ለምሽቱ የክረምቱን ወራትና ሰሞኑን በዓለም መድረክ የብዙዎችን ትኩረት ስቦ የሰነበተውን የአባይን ጉዳይ ያጣመረ ግጥም፣ እንዲሁም የአባይ መነሻ መሆኗ ስለተነገረላት ሰከላ ስለተባለች ትንሽ ምንጭ አንድ እንግዳው የሚጠርቁበትን ይዞ ቀርቧል። በጋው አልፎ ባጭር ክረምት ተተክቶ የጭፈናው ጊዜ ሐምሌ ነሐሴ የብቶ የነጭ የጥቁር ደመና ጉቶ በሰማይ ላይ ዳር እስከ ዳር ተንሰራፍቶ ምድር ዘር ጠግቦ በቡቃያው ገበሬ ረክቶ መብረቅ በርቆ ነጎድጓድ ነግዶ በረዶ የቀላቀለ እጅግ ከባድ ዶፍ ወርዶ ሸለቆዎች ዱቲ ሲሉ በያለበት ግብር ሲከፍሉ ለየአካባቢው ጅረት ተግ ብሎ ዝናሙ አባርቶ ሕዋው ፈገግታ አሳይቶ የአባይ ወንዝ ይሸርታል፣ ይኩረፈረፋል አርከበሩ ይናወጣል ነጭ አረፋ ይደፍቃል። ድንገት ደራሽ እየደበላለቀው ሲወርድ ቋጥኙ ዛፉ ሲርበደበድ፣ ሲያስተጋባ የወዲያና የወዲህ ጋራ ሲያጓራ እንደ አንበሳ አውራ የገደል ማሚቶ ለአንቃ ሲከፈት ቁጥቋጦው ዛፉ ሲርበተበት የድንገት ደራሹን ጉልበት ማመን ያቅታል በአይን ካላዩት። አቤ ሥራ ስንጀምር መጀመሪያ ከነበርንበት ሆቴል ወጥተን በጠዋት የዘመት ነው ወደ ሰከላ ወደ ምትባል በትሊሊ በኩል አያታጠፍ በትሊሊ በኩል ታጥፈን ገባን እና ትንሽ ገጠር ነች። በመኪናችንም የገጠር መኪና ስለነበረ ገባን እና እዛ ገብተን ያገኘ ነው እኔ አባይን ትልቁን አባይ ያንን ጣና ውስጥ ያለውንና ትልቁን የተሻገርን የምንመጣው ነው አባይ ነው እንጂ የምጠብቀው እዛ ስንሄድ እቺ በየገጠሩ እየተወለድንበት ባለ ሀገር ውስጥ ያለች ምንጭ ያለች ጸበል በዛፍ የተከበበች ትንሽ ምንጭ ነች። እዛች ምንጭ ውስጥ ይሄ ነው የአባይ መነሻ ሰከላ የሚባለው ቦታ ይሄ ነው ተብሎ እንግዲህ የኢትዮጵያ ቴሌቪዥን ምስል ቀራጭ ካሜራማን ኤልያስ ብሩ ስለ አባይ ከዚህ ቀደም ካጫወተኝ የወሰድኩት ነው። አባይ ጢቅ ጢም ብሎ ሲሞላ ወሰኑን አልፎ ሳር ቅጠሉን ሲበላ ሲያብጥ ሲንጠረበብ ሲድበለበል ቋጥኝ ኮረብታ ሲያህል ፈረሰኛው ሽቅብ ሲዘል ጉብ ጉብ ሲል ጉብ ጉብ ሲል አካባቢውን አጥለቅልቆ ሲርመሰመስ በመንገዱ ላይ ያጋጠመውን ሲደመስስ ጥርስ ያለው ፍጡር ይመስላል አባይ ሲሞላ ሰውና ከብቱን ገነጣጥሎ ሲበላ ያለው ይመስል ምሳር፣ መጥረቢያ፣ ስለት፣ መጋዝ ግንዱን ገንድሶ ዋርካ ሸለቆውን ከነ ሕይወቱ ሲያግዝ Ay Tungurt, Ay Tungurt, Ay ትንግርት አባይን ፈለግ እየተከተልን ከዚህ ከደጋው አገር የሚመጣውን ወንዝ እንዴት እየተቀላቀለ እንዴት እየዳበረ እንዴት እየሰፋ እንደመጣ ትልቅ ወንዝ እየሆነ እንደመጣ ና አንዳንድ ቦታማ ስንደርስ ዛፍም ይዞ ይመጣል። ያውሃው መልክ እየተለወጠ ይሄዳል። አንዱ ቦታ ስታየው ድፍርስ ነው፣ ልክ ጭቃው ነው የሚሄደው። አንድ ቦታ ደግሞ ስትሄድ ጭራሮ ምኑም አብረው ነው የሚሄደው። አንድ ደግሞ አልፎ አልፎ እንደሞ ስና ደግሞ ኩልል ያለ ነገር አለ። ብዙ ነገር ነው እያየን የምንሄደው። በዛ ወንዙ ደግሞ የአምልኮ ነገር አለ። ዶሮ ታርዶ ሲጠበስን እንደርሳለን። አንዱ ጋ አንዱ ጋ እያልን ወደ የት ሄድን። ይህንን መንገድ ሰራን ሰራን ጨርስና፣ እንደገና ተመልሰን ወደ ፒኮሎ አባይ መትባ፣ የአባይ ፏፏቴ ከላይ ወደ ታች ሲወርድ የመጣያው ወለል ሲያረግድ ሲፈጠፈጥ፣ እንደ ፈርሻ ጢስ እንደ ደጋጉም ሲርመሰመስ፣ ወደ ላይ ሲዘል እንዳልተገራ ፈረስ እሳት አልባ ጢስ ሲተን ሲበን፣ አካባቢውን በጉም ሲሸፍን፣ ሲገለባበጥ ሲተረማመስ ሲደነፋ ቦሮቦር መሰል ጉሽ ሲተፋ ሲያውት ቢውሉ የማይሰለች ድንቅ ትርኢት የጊዮን አርማ ጢስ እሳት ጢስ እሳት ጢስ እሳት አባይ በኵር አፍላጋት። አድማጮቼ ይህን ግጥም የወሰድኩት አምባሳደር አይምሮ ወንድማገኘሁ ገመድ በር በተሰኘው መጽሐፋቸው ላይ ካሰፈሩት ውስጥ ነው። አምባሳደርን ስለ ድንቅ ግጥማቸው አመሰግናለሁ። ቸሪት ጠመር ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። አሁን ወደ ስርጭታችን ማገባደጃ ከማምራታችን አስቀድሞ የሳምንቷን የራዲዮ መጽሔት ማስታወሻ እናስከትል። የማይነጣጠሉ ይመስላሉ ጊዜና ትዝታ፣ አንዱ በሌላው ውስጥ የሚገለጥ ወይም የሚሰራም ይመስላል። ዛሬ ላይ የሚሆነው ለነገ ነው። ታዲያ ባለንበት፣ እንግዳ ነገሮች የበዙ በሚመስሉበት በዚህ እንግዳ ጊዜ ውስጥ ስለ ጊዜ ስለ ራሱ የምናስብበት ወይም የጊዜን ፍጥነት የምንለካበት እርሱ ከሆነው በላይ በእኛ ላይ የሚፈጥረውን ስሜት የሚወስነውም ይመስላል። የእድሜያችን እንግስጋሴ ምናልባትም የመኖራችንን ትርጓሜና ዋጋ የሚጨምርም ሊሆን ይችላል። ዘመን በተቆጠረና ጊዜ ባለፈ መጠን በእጅጉ ከሚያስደምሙ ነገሮች አንዱ ስለ ጊዜ ስለ ራሱ የሚኖረን ግንዛቤ ያንኑ ያህል መለወጡ ነው። በልጅነት ቀኑ መሽቶ የገድበን እንጂ ጊዜ እስከ ዝንተ ዓለም ተለጥጦ ማለቂያ የሌለው ረዥም መንገድ ሆኖ ይሰማናል። ሳምንት እንደ አመት፣ አመትም እንደ እድሜ ልክ ሆኖ ሊሰማን ይችላል። ዕድሜያችን እየጨመረ ሲሄድ ግን ዜማው ይቀየርና ጊዜ የከነፈ መስሎ መሰማት ይጀምራል። እርግጥ መቼም ቢሆን በአድካሚ ሥራ ተውጠን የዋልን ዕለት ቀኑ አላልቅ ብሎ ጊዜው በእጅጉ ረዝሞ መሰማቱ አይቀር ይሆናል። የኑሮ ቀንበር ውሎና የየዕለት ስራችንን ከሕይወት ሲያመሳስልና የቤተሰብና የማኅበረሰብ ኃላፊነትም እንደ ፈቀዱት በየዕለቱ የምናዘወትራቸውን ነገሮች ተመሳሳይ ማድረግ ከሚጀምሩበት የዕድሜ እርከን ላይ ደርሰን ድንገት ቀና ስንል እንደ መስኮ አጥኚዎችም ትንታኔ አመታት በቅጽበት ውልብ ያሉ አስርታትም በቆይታ ያፈተለኩ መስሎ ሊሰማን ይችላል። እረ ለመሆኑ ጊዜ የሚያሳድርብን ይህ በእድሜ ውስጥ በእጅጉ የተራራቀ የሚመስል ስሜት ምስጢሩ ምን ይሆን የሚል ጥያቄ ማጫሯ አይቀር ይሆናል። በዚያ በአፍላ ዕድሜ ጊዜ የማያልቅና የማያልፍ መምሰሉ መልከ ብዙ ገጥመኞች በተሞላበት የወጣትነት ዕድሜም የብርካታያቸውን ያህል በአንጎላችን ውስጥ አትሞ የሚያልፉት ትውስታ ያን ሁሉ ማድረግ የቻለ ረዥም ጊዜ እንደነበር እንዲሰማን ሲያደርግ፣ በጉልምስና ዕድሜ ደግሞ ሳያዩት ብስ ማለቱ እንደ ጥናቶቹ ምልከታ በየዕለቱ ደጋግመን የምንሰራቸው ነገሮች ብርካቴና መመሳሰል የከሰተው በአጭሩም ድግግሞሽ ያቀለመው መረዳት ነው የሚል ነው። እናም አንጎላችን እነኛን የድግግሞሽ ክንውኖች በሙሉ ጠቅልሎ እንደ አንድ ነጠላ ትውስታ ይመዘግባቸዋል። በቀናችን ውስጥ አንዳች የተለየ የሚሰኝ ነገር ካልተከሰተም አንጎል የሚዘግበው ነገር አያገኝም። በውጤቱም ጊዜያችንን በገዛ ዘይቤው አሳጥሮ ያለፍጥነቱ የከነፈ ያስመስለዋል። የሆነስ ሆኖ ሳንፈልግ የሚከንፍብንን ጊዜ ማድረግ ዝግ ብሎ አይተን አጣጥሞ እንዳለፈ እንዲሰማን ማድረግ ይቻል ይሆን? በቀጣዩ ፕሮግራማችን በቀጠሮ ስንገናኝ እንጨዋወታለን። ችን የፈቀደው ይሄንኑ ያህል ብቻ ይመስላል። ጀምር ያደረግነውን የመጽሄት ማስታወሻ ና ቀሪ ሁለት ዝግጅቶች በሳምንትስ ባሉ ፕሮግራሞቻችን እናቀርባለን። ውድ የራዲዮ መጽሔት አድማጮች በምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ቁሰ ጉዳዩ ዙሪያ እንደ ወትረው ሁሉ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ የጋበዝኩ የዛሬውን በዚሁ ልቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዶት ካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉ፣ ተሳተፉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25፣ ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ትስተበላቸውን በመጪው የራዲዮ መጽሔት ክረፍት መልስ ታገኟታላችሁ። አሁኑ ሰላም፣ ደህና ደሩ